ማህደረ ዜና የካፒታሊስቱን ስርዓት በአጠቃላይ የቡድን ሃያ ጉባኤን በተለይ በመቃወም የጀርመኗን ታሪካዊ ሀብታም ትልቅ የወደብ ከተማ ሃምቡርግን ያመሰቃቀሉት ሰልፈኞች ከቡድን ሃያ የጅምላ ዳንስ ይሻላል እያሉ ጥላቻቸውን ከምግባራቸው በፊት በቃል ገልጸውት ነበረ። መራሒተ መንግሥት አንጌላ ሜርክል በመሩት ትልቅ ጉባኤ ሰበብ ትልቂቱ የትውልድ ከተማቸው በአመፅ ግጭት በመተራመሷ ማዘናቸውን መግለጻቸውም የብልህ መሪነታቸውን ልክ አመልካች ነው የሆነው። የጉባኤውን ውጤት አርኪ ማለታቸው ግን ብዙ ታዛቢዎች ካንገት እንጂ ካንጀት መሆኑን ተጠራጥረውታል። ፕሬዚደንት ዶናልድ ትራምፕ ብዙ ብለው ምንም ሳይሉ ልጃቸውን ተክተው ግን ከ19ኙ አቻዎቻቸው ተነጥለው የመመለሳቸውን ያክል ብዙዎችን በትችት በፌዝ ምጸት አንድ ያደረገ ነገር ግን የለም። የዛሬ ርዕሳችን ነው። ላፍታም አብራችሁን ቆዩ። በ2008 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ዩናይትድ ስቴትስን ያሽመደመደው የምጣኔ ሀብት ድቀት የመላውን ሀብታም ዓለም ሀብት ሲያቀልጠው ወላፈኑ ሳይገለምጣቸው ያለፉ ሁለት ሀገራት ነበሩ። እስያይቱ ቻይናና፣ አውሮፓዊቱ አውሮጳዊቱ ጀርመን፣ የአንጌላ ሜርክል ጀርመን ከምጣኔ ሀብቱ ተምች ማምለጥ ብቻ ሳይሆን የአየርላንድ፣ የፖርቱጋል፣ የስጳኝና የግሪክ የተንኮታኮተ ምጣኔ ሀብት ትቢያውን አራግፎ እንዲያንሰራራም ከማንም ቀድማ ደርሳላቸዋለች። የኢጣሊያና የፈረንሳይ ጠንካራ ምጣኔ ሀብት ሀዲዱን ስቶ እንዳይሾር በማድረጉ ጥረትም ቀዳሚዋ የሜርክሏ ጀርመን ናት። ብዙ ስደተኞች በመቀበል ከወቀሳው በላይ ምስጋናም። ስደተኞች አውሮጳ እንዳይገቡ በማገዱ ስልት ከምስጋናው እኩል ወቀሳን ያተረፈችውም የአውሮጳ የምጣኔ ሀብት ሪቋ ሀገር ናት ጀርመን። ጀርመን የአፍሪቃን የድህነት አዙሪት ለመስበር ይረዳል የተባለውን አዲስ ዕቅድ ይዛም ብቅ ብላለች። ትላልቅ የአረብ ቱጃር መንግስታት ትንሽ ወገናቸውን ለመቅጣት ራሳቸውን ድውይ ሲያደርጉ የትራምፖ ዩናይትድ ስቴትስ ለሁለቱም የቢሊዮነ ቢሊዮናት ዶላር ጦር መሳሪያ ለመላክ ተዘጋጅታለች። የሜርክሏ ጀርመን ግን አስታራቂ ዲፕሎማቷን ነው የላከችው። ጀርመኖች ሞቲ እማማ እንደማለት ነው እያሉ የሚያንቆለጳጵሷቸው መራሂተ መንግስት አንጌላ ሜርክል በርግጥ ፖለቲከኛ እንጂ ነቢይ ወይም እናት አይደሉም። መስከረም ላይ ምርጫ አለባቸው። ከጀርመን አልፎ አውሮጳን አዳርሶ አፍሪቃና መካከለኛው ምስራቅ የናኘው በጎ ስም ዝናቸው እንደደመቀም ሐምሌና ነሐሴን ተዘናግሮ ለመስከረሙ ምርጫ ዳግም ባለድል እንዲያደርጋቸው ለቡድን ሀያ ጉባኤ ስኬት ጠብር ግፍ ቢሉ በእርግጥ አያስወቅሳቸውም። የጉባኤው ተቃዋሚዎች ሃምቡርግን የዱላ ድንጋይ መከሳከሻ የእሳት ውሃ መራጫ አውድ ማድረጋቸው ግን የሜርክልን ስልትና ፍላጎት በመጠኑም ቢሆን ማኮስ መኑ አልቀረም። aufgesucht. Gewalt ይህ የቡድን ሀያ ጉባኤ በሚደረግበት ወቅት የታየውን ለከት ያጣ አመፅና በፖሊሶች ላይ በተደጋጋሚ የደረሰውን ጭካኔ የተሞላበት ጥቃት አጥብቄ አወግዛለሁ። የተፈጸመው ዘረፋም፣ ቃጠሎ፣ በፖሊሶች ሕይወት ላይ ያነጣጠረው ጥቃት በምንም መንገድ ትክክል ነው ሊባል አይችልም። እንዲህ አይነቱ ድርጊት ፖለቲካዊ ትችት ሊባል ወይም የሰዎችን ኑሮ ለመለወጥ የሚደረግ ትግል አካል ነው ሊባል ጨርሷል። በአመፅ ግጭቱ የደረሰው ጥፋት መጠን ገና እየተጣራ ነው። የቡድን ሀያ የመሪዎች ጉባኤ ከተጀመረ ከ2009 ጀምሮ የዘንድሮን ያክል ተቃውሞ ገጥሞት ግን አያውቅም። ወይዘሮ ሜርክል ጉባኤተኞችን ከሸኙ በኋላ የጥፋት ጥገና የሚባል አይነት ጥገና ለማድረግ እየጣሩ ነው። የጉባኤውን ውጤት ሜርክል አስደሳች ብለውታል። ለመደሰታቸው የጠቀሱት አብነት ግን ከብዙዎቹ የጉባኤው ርዕሶች አንዱን ነው። ጀርመን ያቀረበችው ሀሳብ ጠንካራ ድጋፍ ማግኘቱና ጥልቅ ውይይት በመደረጉ በጣም ተደስተናል። ይህም ከአፍሪቃ ጋር በሚመሰረት ወዳጅነት ቡድን ሀያ ለአፍሪቃ ልማት ኃላፊነቱን መውሰዱ ነው። አዲስ ሀሳብም ተካቶበታል። አዲስ የተጨመረውን ሀሳብ የያዘ ተጨማሪ ሰነድ አጽድቀናልም። ኮምፓክት ዊዝ አፍሪካ በተባለው ሰነድ መሰረት ከእያንዳንዱ የአፍሪቃ ሀገር ጋር ስምምነት ይደረጋል። የተለመደውን የልማት እርዳታ ብቻ ሳይሆን የግል መዋለ ንዋይም አፍሪካ ውስጥ ስራ ላይ እንዲውል የሚበረታታ ነው። አፍሪቃን ወክለው በእንግድነት የተገኙት የጊኒና የሴኔጋል መሪዎችም እንደ ሜርክል ሁሉም ጉባኤው ስለ አፍሪቃ ባሳለፈው ውሳኔ ረክተዋል። የማህበሩ ቋሚ አባል የሆነችው ብቸኛይቱ አፍሪካዊት ሀገር ግን ደቡብ አፍሪካ ናት። አንዴ በሙስና ሌላ ጊዜ በዋልጌነት ደግሞ ሌላ ጊዜ የሱዳኑን መሪ አላሳሰሩም በሚል ውንጀላና ሴራ የሰለለችው የስልጣን ገመዳቸው ጨርሳ እንዳትበጠስ የሚቀጣጥሉበትን ብልሃት እያውጠነጠኑ ሃምቡርግ ደርሰው የተመለሱት ፕሬዚደንት ጃኮብ ዙማ ስለ አፍሪቃ ልማትና እድገት የሚያስቡበት ጊዜ አግኝተው ይሆን? ሜርክልን ያስደሰተው የአፍሪቃ ጉዳይ ከተነሳባቸው ስብሰባዎች አንዱ ላይ የዓለማችንን ብቸኛ ልዕለ ኃያል ሀገር ዩናይትድ ስቴትስን የወከሉት ፕሬዚደንቱ አልነበሩም። ውጭ ጉዳይ ሚኒስትሯ፣ የጸጥታ ኃላፊዋ ወይም ሌላ ባለሥልጣኗም አልነበሩም። የነበሩት የፕሬዚደንቱ ልጅ ነበሩ። ወይዘሮ ኢቫንካ ትራ ወይዘሮ ትራምፕ እንደ አሜሪካኖቹ ፖለቲካዊ ይት ባህል በህዝብ የተመረጡ ፖለቲከኛ አይደሉም። በፕሬዝደንቱ ተሾመው በህዝብ በተመረጡ የምክር ቤት እንደራሴዎች ሹመታቸው የጸደቀላቸው ሚኒስትር ወይም አምባሳደርም አይደሉም። ግን ያው የፕሬዝደንት ልጅ ናቸው። የህዝብ መብት ተጣሰም፣ ህግ ፈረሰ እያሉ ሀገር የሚያፈርሱት አሜሪካኖች መሪያቸውና ልጃቸው ሃምቡርግ ላይ ያደረጉትን ወዲያው አውቀውታል። መብታቸውን ማስከበር ስለመቻል አለመቻላቸው ወይም አስከባሪ ኃይል ስለመፈለግ አለመፈለጋቸው ግን እስካሁን በግልጽ ያሉት ነገር የለም። ጉባኤውን የተከታተለው የአውስትሬልያው ጋዜጠኛ ቻሪስ ቻህማን እንደሚለው ግን ፕሬዚደንት ትራምፕ አለምንቀው ትልቅ ሀገራቸውን እያስናቁ ነው። የተገነዘብነው ነገር ዶናልድ ትራምፕ ዩናይትድ ስቴትስ እንደ ዓለም መሪ ያላትን ስፍራ በፍጥነት እያዳከሙት መሆናቸውን ነው። ሀገራቸውን ከተቀረው ዓለም መነጠሉ፣ ወዳጆቿን ማደናገር፣ አሜሪካንን ማኮስመኑ ይዞላቸዋል። አንዳንዶች በአሜሪካ መኮስመን የተደሰቱ ይመስላሉ። ሁሉም ካለቀ በኋላ ግን የሚቆጨን ይመስለኛል። ይህ ትራምፕ በጣም እንደሚወዱት ለሚናገሩት ለምዕራቡ እሴት ትልቅ ስጋት። አሜሪካ ትቅደም ነው የትራምፕ ቋሚ መፈክር። ከዋናው ጉባኤ ይልቅ ልዩ ትኩረት የሰጡትም ከሩሲያው ፕሬዚደንት ከቭላዲሚር ፑቲን ጋር ላደረጉት ውይይት ነበረ። ስለውይይቱ ውጤት ግን ፑቲን እንጂ ትራምፕ በግልጽ ያሉት ነገር የለም። እንዴት እንደሚተረጎም አላውቅም። ግን ትራምፕ በቴሌቪዥን የማየው ትራምፕ ከእውነተኛው ስብዕናቸው የተለየ ነው። በግልጽ የሚናገሩ ናቸው። ቃለ መጠይቆችን በቅጡ ይገነዘባሉ። ጥያቄዎችን ተንትነው በፍጥነት ይመልሳሉ። ትናንት በጀመር ነው ሁኔታ እንቀጥላለን ብዬ አስባለሁ። የሚያስፈልገንን ትብብር ማሻሻል እንችላለን የሚል እምነት አለኝ። የብሪታንያ ጠቅላይ ሚኒስትር ወይዘሮ ቴሬሳ ሜይና ተከታዮቻቸው ደግሞ ትልቅ ሀገራቸውን ከትልቁ ማህበር እንድትነጠል አስወስነው ብቻዋን ለመንዳት ደፋ ቀና እያሉ ነው። ዩናይትድ ስቴትስ ከወዳጅ ተከታዮቿ እንዳትነጠል ትራምፕን የሚማጸኑት ሀገራቸው ከአውሮጳ ሕብረት እንድትነጠል ያስወሰኑት ውሳኔውን ገቢር ለማድረግ ደፋ ቀና የሚሉት ሜይ መሆናቸው ብዙውን ታዛቢ እጹብ ድንቅ እያሰኘ ነው። እዚህ እንዳሉት እንደ ሌሎቹ መሪዎች ሁሉ ዩናይትድ ስቴትስ ከፓሪሱ ውል ለመውጣት በመወሰኗ በጣም ቅር ብሎኛል። ፕሬዚዳንት ትራምፕ ዳግም የፓሪሱን ስምምነት እንዲቀየጡ ጠይቃለሁ። ብሪታንያ ለፓሪስ ውልና የአየር ንብረት ለውጥን ለመቋቋም ያላት ቁርጠኝነት እንደ ሁልጊዜው ጠንካራ ነው። የደቡብ አሜሪካዋ የምጣኔ ሀብት መዘውር የብራዚሉ ፕሬዚደንት ሚሸል ቴምር እንደ ጄኮብ ዙማ ሁሉ የሙስና ቅሌት ከትልቁ ቤተ መንግስታቸው ገፍትሮ እንዳይጥላቸው እየተፍረመረሙ ነው። ለነገሩ እሳቸው ይህን ስልጣን የያዙትም አለቃቸውን ከቤተ መንግስት አስወርውረው ነበር። የአርጀንቲናው ፕሬዚደንት ማውሪቾ ማክሪ ትኩረታቸው የቡድን ሃያ የመሪነትን ስልጣን ከሜርክል ሲረከቡ የሚመሩበት ስልት ነው። የአረቡ ዓለም ብቸኛ ተወካይ የሳውዲ አረቢያው ንጉሥ በጉባኤው ላይ አልተካፈሉም። እድሜም የጤና ጦትም የተጫጫናቸው ንጉሥ ሰልማን ትንሽቱን ጎረቤታቸውን ቀጠርን የሚያንበረክኩበትን የትንሾች ሴራ ከመሸረብ የሚተርፍ አቅም ጉልበት ማግኘታቸውም በርግጥ አጠራጣሪ ነው። ሳውዲ አረቢያዎች ሰው ሞልቶ ተርፏቸው እያባረሩ ባለስልጣን ግን ያላቸው አይመስልም። አልጋ ወራሽነቱንም ምክትል ጠቅላይ ሚኒስትርነቱንም መከላከያ ሚኒስትርነቱንም ጠቅልለው የያዙት የ31 ዓመቱ የንጉሱ ልጅ ከዓለም መሪዎች ጋር የሚያጠፉት ጊዜም ያገኙ አልመሰሉም። የጃፓኑ ጠቅላይ ሚኒስትር ሺንዞ አቤናም፣ የደቡብ ኮሪያው ፕሬዚደንት ሙን ጄን ኢን ትኩረት ስጋታቸው እኒያም ከይሲ የሚሏቸው ኪም ጆንግ ኡን ያን መከረኛ ሚሳይል ወይም የኒኩሌር ቦምብ ማወንጨፍ አለማወንጨፋቸው ነው። የቱርኩ ፕሬዝደንት ረሰብ ጠይብ ኤርዶሃን ጉባኤው ላይ የተገኙት እንደ ሩሲያው አቻቸው ሁሉም ከምዕራብ አውሮፓ መሪዎች ጋር በሚወዛገቡበት መሃል ነው። የሜክሲኮ ፕሬዚደንት ኤንሪኮ ፔና ቲቶም ወደ ጉባኤው ያቀኑት የሰሜን ጎረቤታቸው ልዕለ ሀያል ሀገር መሪ ድንበር ላይ ለሚያስገነቡት አጥር ወጪውን ቢጠይቋቸው የሚመልሱትን አሰናድተው መሆን አለበት። ጉባኤውን ከሞላ ጎደል ዘና ብለው የተከታተሉ የመሰሉት የቻይና፣ የኢንዶኔዥያ፣ የአውስትሬልያ፣ የፈረንሳይ የሕንድ የኢጣሊያና የካናዳ መሪዎች ነበሩ። አሸባሪነትን መዋጋት የሚለውን የጉባኤውን ርዕስ ያክል ሁሉንም ያግባባ ርዕስ የለም። ጉባኤተኞች ስለ ንግድ ባደረጉት ክርክር የፕሬዚደንት ትራምፕን ዛቻና ፉከራ ተቋቁመው መግባባት ላይ መድረሳቸው ከአፍሪቃው ጉዳይ ቀጥሎ ለሜርክል አስደሳች፣ ለጉባኤው ሁለተኛ ድል አይነት ነው የሆነው። ንግድን በሚመለከተው ርዕስ ላይ ከፍተኛ ክርክር መደረጉ ግልጽ ነው። ገበያዎች ክፍት መሆን እንደሚኖርባቸው በግልጽና በተገቢው መንገድ በመነጋገራችን ተደስቻለሁ። ይህ ማለት የኔ ብቻ ማለትንና ተገቢ ያልሆነ የንግድ ስርዓትን ከመዋጋት የሚቆጠር ነው። የዘላቂ ልማት እቅድን፣ ሴቶችን የምጣኔ ሀብት ባለቤት ማድረግን ስደተኞች አውሮፓ እንዳይገቡ ማገድን የሚመለከቱ ርዕሶችን ጉባኤው እንዳለ ተቀብሏቸዋል። ለገቢራዊነታቸው ግልጽ እቅድ ግን አልነደፈም። ሁሉን አቀፍ እድገት ለተባለው ትልቅ ርዕስ ዋና መሰረቱ ገበያን ክፍት የማድረጉ ስምምነት ነበረ። ጉባኤተኞች ንግድን ወይም ገበያን መክፈትን በሚመለከተው ርዕስ ላይ ተግባቡ እንጂ አልተስማሙም። ሜርክል ስለ ምርጫ እያሰቡ፣ ትራምፕ አሜሪካ ትቅደም እያሉ፣ ሜይ ትልቅ ሀገራቸውን ከትልቁ ማህበር እያባረሩ፣ ፑቲን ከአውሮጳ አሜሪካኖች ኤርዶሃን ከአውሮጶች ጋር እየተነታረኩ፣ ስለ አንድ ጉዳይ በእርግጥ እንዴት ይግባቡ? አቤና ሙን ከሰሜን ኮሪያ ኒኩሌር ሚሳይል ዙማና ቴምር ከሙስና ቅሌት የሚያመልጡበትን ዘዴ እያወጡ እያወረዱም ስለ ዓለም ልማትና እድገት እንዴት ይጨነቁ? ብቻም መጡ፣ አወሩ፣ ለሃምቡርጎች ሄዱላቸው። እኔም ልሰናበት ነጋሽ መሀመድ ነኝ። ቸር ያሰማል።